ባለፈው ሳምንት ከቁጥር አንድ ጀምሮ እስከ ቁጥር 13 በጣም ጠቃሚ የሆነ ነገርን በክርስትና እምነት ውስጥ ጠቃሚ የሆነ ነገርን ስናይ ነበረ እና ከዛ የቀጠለ ነው ይህም። እና ጸሐፍቱና ፈሪሳውያኑን ጌታ ኢየሱስ ከቁጥር አንድ እስከ 13 ላይ ያቀረቡትን ሀሳብ ተቃውሞ ምን አይነት እምነት እንዳላቸው ሲናገራቸው ነው የምናየው። ታላቁን እምነታቸውን አይሁዶች ጥለዋል። ታላቁን እምነታቸውን የጣሉበት ምክንያት ምን እንደሆነ ነግሯቸዋል። እኔ ይሄ በጣም ይገርማቸዋል። የዘመናት ሁሉ ችግር ነው። ሰዎች እምነትን ይጀምራሉ እና ትንሽ ቆይተው እምነታቸውን በራሳቸው ሀሳብ ለመለወጥ ይፈልጋሉ እና ባለፈው እንዳሳየኋችሁ ሰዎች ስህተት ላይ የሚወድቁት መጽሐፍ ቅዱስን ከኋላቸው አድርገው የራሳቸውን ሀሳብ ሲከተሉ እንደሆነ ነው። ስህተት ላይ የሚወድቁት የጀሆቫ ዊትነስ፣ የኦርቶዶክስ፣ የካቶሊክ እና የተለያዩ አሁንም በፕሮቴስታንቱ ዓለም ውስጥ ያሉ ትልልቅ ምስቅልቅሎች ሰዎች የራሳቸውን ሀሳብ መጽሐፍ ቅዱስ እንዲከተል ማድረግ ሲፈልጉ ነው እና ጌታ ኢየሱስ ባለፈው ሳምንት አይሁዶችን በቀጥታ ሲነቅፍ ሶስት ነገሮችን ተናግሮ ነበር እና በጣም ጠቃሚ ናቸው ምን ብሏቸዋል ቁጥር ስምንት ላይ የእግዚአብሔርን ትእዛዝ ትታችሁ የራሳችሁን ነገር ለማስፈጸም ሞክራችኋል ቁጥር ዘጠኝ ላይ የእግዚአብሔርን ትእዛዝ እጅግ ንቃችኋል ቁጥር አስራ ሶስት ላይ የእግዚአብሔርን ቃል ትሽራላችሁ ስለዚህ የእግዚአብሔርን ቃል ትተው የእግዚአብሔርን ቃል ንቀው የእግዚአብሔርን ቃል ሽረው የራሳቸውን ነገር ነው ማከናወን የፈለጉት እና ቅድም እንዳልኩት ትልቁን ያንን እግዚአብሔር የሰጣቸውን ሃይማኖትና እምነት ጥለው ሃይማኖታቸውን ወደ ምን ለወጡት? እጅ ወደ መታጠብ፣ እና ጽዋ ወደ ማጠብ አልጋ እንኳን ወደ ማጠብ በጣም የዘቀጠ የአሕዛብ አይነት እምነት ውስጥ እንደወረዱ ነው እየተመለከት ነው እና ይህንን ሃይማኖት ልዩ ሃይማኖት የመሰረቱበት ምክንያት ግብዞች በመሆናቸው ትክክል ባለመሆናቸው እና ሕዝቡን ማሳሳታቸውን ተናግሮ ጌታ ኢየሱስ አሁን ለሕዝቡ በቀጥታ ሲናገር ታውታላችሁ። ቁጥር 13ን ብትመለከቱ ከእኔ ጋራ አሁን አይሁዶችን ከነቀፈ በኋላ በቀጥታ የተናገረው ደግሞም ሕዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉም ብሎ መናገር ጀመረ እና ክርስቲያኖች ክርስቲያኖች ከሆንን መከተል ያለብን የማንንም ቃል አይደለም መስማትም ያለብን። በእርግጥ በቤተ ክርስቲያን ሰባኪዎች አሉ፣ አስተማሪዎች አሉ። በእውነተኛ ቤተ ክርስቲያን በእግዚአብሔር ቃል ላይ ተመስርተው እና እዚህ መስማት ያለብን በግላችንም ማንበብና መከተል ያለብን የጌታን ቃል ነው እና ይህንም በተመለከተ ነው ዛሬ አብረን የምናየው። በእርግጥ ዋናው ርዕሴ እንደምታዩት የሰዎች እርኩሰት ምክንያት ምን እንደሆነ ማሳየት ነው። ግን አንዱ ለሶስት ብዬ ከምናገርበት ክፍል አንዱ ጌታ ኢየሱስ በተደጋጋሚ ዚጋ የተናገረውን ነገር መመልከት በጣም አስፈላጊ ነው ባለፈው ሳምንት አይሁዳውያኑ ምንድን ነው የሚሉት ደቀ መዛሙርት ባልታጠበ እጅ ነው የበሉት ስለዚህ ይሄ በጣም ትክክል አይደለም ራሳቸውን አርክሰዋል ሃይማኖታቸውን አርክሰዋል እና ደግሞ ጠቅላላ የአይሁድ እምነትን እና የአይሁድን ስርዓት አበላሽተዋል እያሉ ነበር የተናገሩት። እና ጌታ ኢየሱስ የመለሰው እናንተ ግብዞች ናችሁ ውጭውን ነው የምትመለከቱት እንጂ ውስጡን አይደለም እያለ ነው እየተናገረ ያለው። እና በተደጋጋሚ የተናገረው ነገር ምንድን ነው መሰላችሁ? በመጀመሪያ የምናገረው ለነሱ መንጻት የሚባለው ነገር ውጫዊ ነው መንጻት፣ ለአይሁዶቹ ለጌታ ለኢየሱስ ክርስቶስ ግን ውጫዊ አይደለም መንጻት ውስጣዊ ነው ለነሱ እምነት ከእግዚአብሔር ቃል ውጪ በሰዎች የሚመሰረት ነው ብለው ነው ያሰቡት። ጌታ ኢየሱስ ክርስቶስ ግን እንደዛ አይደለም የሚያስበው፣ መጽሐፍ ቅዱስም እንደዛ አይደለም የሚናገረው። እምነት ከእግዚአብሔር ነው መመንጨት ያለበት እና እምነት በትክክልና በቀጥታ የሚደርሰውና የሚናገረው ለውስጣችን ነው። ውስጣችን ሲለወጥ ውጫችንም ደግሞ በእርግጥ ይለወጣል እና በመጀመሪያ እምነታችን ውስጣዊ እንደሆነ ነው። አሁን ደጋግሞ እየተናገረው እና እየተናገረ ያለው እና የተደጋገሙት ሀሳቦች እንድናስተውላቸው ያስፈልጋል። እዚህ ጋር የጠቀስኳቸው አሉ። ቁጥር 15 ላይ በቀጥታ እንግዲህ ጌታ ኢየሱስ የሚናገረው ውስጣዊ ነገር ላይ ትኩረት እንድናደርግ ነው። እና ቁጥር 15 እንዲህ ይላል፣ ከሰው የሚወጡት ሰውን የሚያረክሱ እነዚያ ናቸው ብሎ ተናገረ። እንደገና ቁጥር 20 ላይ ወረድ ብላችሁ ብትመለከቱ ጌታ ኢየሱስ አለ እሱም አለ ከሰው የሚወጣው ሰውን የሚያረክስ ያ ነው ብሎ ተናገረ። እና ቁጥር 22 ላይ እንደገና ቁጥር 23 ላይ ይቅርታ፣ ምን አለ ጌታ ኢየሱስ? ይህ ክፉ ሁሉ ከውስጥ ይወጣል ሰውንም ያረክሰዋል። ስለዚህ ጌታ ኢየሱስ በተደጋጋሚ እየተናገረ ያለው እጅ መታጠብ አለመታጠብ አይደለም። የሰው መርከስ ምክንያቱ የሰው መርከስ ምክንያቱ ውስጣዊ ነው እና ከውስጥ ነው እርኩሰት በሰው ውስጥ ወጥቶ ሰውን እርኩስ የሚያደርገው ነገር ከልቡ ከውስጡ የሚመነጭ ነገር ነው ብሎ ነው። ይሄ ለአይሁድ እምነት ሾኪንግ ነው፣ በጣም አስደንጋጭ ነው። አሁንም በዚህ ዘመን ላሉ አንዳንድ አስመሳይ ሃይማኖተኞች ይሄ አስደንጋጭ ነው። ምክንያቱም ሰዎች ብዙ ጊዜ የሚያስቡትና የሚናገሩት ስለ ውጫዊ ነገር እንጂ ስለ ውስጣዊ ነገር አይደለም። ስለዚህ ጌታ የሱስ ክርስቶስ የሚናገረው ግን ስለ ውስጣዊ ነገር ነው። ግን እዚህ ጋ ግልጽ ለማድረግ በመጀመሪያ መርከስ ምንድን ነው የሚለውን ነገር እንድናይ እፈልጋለሁ። ተመልከቱ። አንዳንድ ቃላቶች በዘመኑ ብዙ አገልግሎት ላይ ስላሉ አሉ ዲክሽነሪ የሚፈልጉ ሆነዋል። እና ትርጉም ማየት ጥሩ ጥሩ ነገር እንደሆነ አስባለሁኝ። ተደጋግሞ የተነገረው ሀሳብ አሁን እዚህ በጠቀስኩላችሁ ጥቅሶች ውስጥ ቁጥር 15፣ ቁጥር 20 እና ቁጥር 23 ላይ እርኩሰት እርኩሰት የሚለው ቃል ነው የተጠቀሰው፣ እና አራት ጊዜ ነው የተጠቀሰው። ይሄ አራት ጊዜ ጌታ ኢየሱስ መርከስ ከውስጥ ነው ብሎ የተናገረው ቃል ትርጉሙ ምንድን ነው? ትርጉሙን ለማግኘት በእንግሊዝኛ ምን እንደሚል ማየት ያስፈልጋል። ምንድን ነው የሚለው የእንግሊዝኛው? በቀጥታ ከግሪኩ የተተረጎመ ዲፋይልመንት ነው የሚለው አንድ ነገር ዲፋይል ሲሆን ነው የሚለው። መርከስ ማለት ምን ማለት ነው? እዚ ጋር ትርጉሙን አስቀምጨዋለሁ። አንድን ነገር ቆሻሻ ማድረግ ማለት ነው። ማርከስ ማለት አንድን ነገር ማቆሸሽ እና ንጹሕን ነገር መበከል፣ የከበረን ነገር ማዋረድ፣ ከንጽሕና ማውረድ ዝቅ አድርጎ መቁጠር ማለት ነው። በቀጥታ መርከስ ማለት ስለዚህ፣ አንድ ሰው ረከሰ ስንል ቆሸሸ ተበከለ፣ ንጽህናውን አጣ ማለት የሚል ትርጉም ነው የሚይዘው። እና እንግዲህ በተደጋጋሚ ጌታ ኢየሱስ ክርስቶስ ከተናገረው ነገር ስንመለከት ይሄ መበከልና መቆሸሽ የሚባለው ነገር ከውጪ የሆነ ነገር ሳይሆን ከውስጥ የሆነ ነገር እንደሆነ እንድናስተውል ነው። በእርግጥ ትርጉሞቹን እቀጥላለሁኝ። በእምነት ውስጥ ለእምነቱ ለአንድ እምነት ንጹሕ ለሆነ እምነት እንደ ክርስትና እምነት ብቁና ተቀባይ አለመሆን ማለት ነው። ለአምልኮ ስርዓት ብቁ አለመሆንን በብሉይ ኪዳን በአዲስ ኪዳንም በአይሁድ እምነትም የሚያሳይ ነገር ነው። አንድ ነገር ረከሰ ስንል እንደዛ ነው። ዋጋውን ትልቅ ዋጋውን ምን አደረገ ማለት ነው፣ አጣ እንደ ማለት ነው። እዚህ ጋ ተጨማሪ ትርጉም የዲክሽነሪ ትርጉም፣ ክርስቲያናዊ ዲክሽነሪ ትርጉምን ሰጥቻለሁኝ። አንዲት ልጃገረድ ድንግልናዋን አንድ ሰው ቢደፍር ማለት ነው ምን ሆናለች ነው የሚባለው? በብሉይ ኪዳን ረከሰች ነው የሚባለው ልጅቷን አረከሳት። ስለዚህ መርከስ ሃይማኖታዊ ቃል ሲሆን በእንግሊዝኛ አንክሊነስ ዲፋይልመንት ሲንፉልነስ ምናምን ተብሎ ነው እየተተረጎመና ትርጉም ተሰጥቶት ያለው። በእርግጥ በእርግጥ መርከስ ከውጭ ነገር ጋር የተያያዘ አይደለም፣ ከውስጣዊ ዝንባሌ ጋራ የተያያዘ ነገር ነው እና መጨረሻ ላይ እዚኛው ነጥብ መጨረሻ ነጥቤ ላይ ያስቀመጥኩት ይሄ ርኩሰት የሚባለው ቃል ተቃራኒ ቃላት አሉት መጽሐፍ ቅዱስ ላይ ቅዱስ ንጹህ፣ ጻድቅ የሚሉት ቃላት የእርክሰት የመርከስ ተቃራኒ ቃላት ናቸው። እግዚአብሔር ቅዱስ ነው። ሰዎች ቅዱሳን እንድንሆን ይፈልጋል። እግዚአብሔር ንጹህ ነው። እኛ ንጹሐን እንድንሆን ይፈልጋል። እግዚአብሔር ጻድቅ ነው። እኛ ከእሱ የተነሳ ጻድቃን እንድንሆን ይፈልጋል እና ጌታ የሱስ በተደጋጋሚ የተናገረው ቃል እዚህ ከቁጥር 14 እስከ 23 ላይ ስለ መርከስ ነው። በእርግጥ መርከስ ውስጣዊ ነገር ነው ብሎ ነው እየተናገረ ያለው እና ይህንን መረዳት በጣም በጣም አስፈላጊ ነው። በሁለተኛ ነጥብ ይህንን ሀሳብ ስናገር የምናገርበት ሀሳብ ወይም ንዑስ ርዕስ ጌታችን እውነቱን የተናገረበት ሁኔታ ትኩረት ሊሰጠውም ያስፈልጋል አሁን ደቀ መዛሙርቱ ፊቱ አሉ በጣም እነዚህ ፈሪሳውያንና ጸሀፍቱ የሃይማኖት ዶክተሮች ናቸው ብያለሁ ባለፈው ሳምንት ስለ ሃይማኖት እኛንን በቃ የምናቀው የሚሉ አይነት ሰዎች ናቸው ሌላውን ሁሉ የሚንቁ እና እነሱ የተናገሩትን ነገር ተቃውሞ ቁጥር 14 ላይ ባልተለመደ መንገድ ህዝቡን ወደ ራሱ ሲጠራ ታውታላችሁ። አሁን ቁጥር 14 ደግሞም ህዝቡን ጠርቶ ኑ አለና ሁሉንም ሁላችሁ እኔን ስሙ። እዚህ ጋር የተናገረበት ቃል እዛ ብንሆን በጣም አስደናቂ ነው። ምክንያቱም ሰዎች በሁለት ተናጋሪ መካከል ነው ያሉት። ህዝቡ አሉ ብዙ ህዝብ አለ እና ፈሪሳውያኑ እዛ ጋር መጥተው ደቀ መዛሙርቱም በቀጥታ በአደባባይ ልክ አይደሉም። የአይሁድን ሃይማኖት ሥርዓት እና የእኛን እምነት እያበከሉ ነው ምን ማለታቸው ነው እያሉ እየተናገሩ እያሉ እነሱን ገሰፀና ህዝቡን ጆሮቸውን እንዲሰጡት በደንብ እንዲሰሙ ህዝቡን ወደ ራሱ ሲጠራ ታዩታላችሁ። ከዚህ በፊት ከዛም በኋላ እንደዚህ አይነት ክስተት በጌታ በኢየሱስ ክርስቶስ አገልግሎት ውስጥ አታዩም እና በጣም አስደናቂ ነገር ነው የተናገረበት አነጋገር የተለየ ነው እና ህዝቡን ጠርቶ ነው የተናገረው። እና ትንሽ የትርጉም ልዩነት አለ። በዚህ በ1962 እና በእንግሊዝኛው ላይ በግሪኩም ከግሪኩም ጋራ እና ኮሬክት እያደረኩ ነው የምናገረው የግሪኩን ለማሳየት ብዬ ነው እና ቁጥር 14 ደግሞም ህዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉም እና ያላቸው እና የእንግሊዝኛው እያንዳንዳችሁ ነው የሚለው እና በጣም አስደናቂ ነው። እያንዳንዳችሁ የሚለው ቃል ወሳኝ ቃል ነው። ግን ሶስቱን ነገር ልናገር እዚህ ጋር ጌታ ሱስ የተናገረበትን ሁኔታ እያንዳንዳችሁ፣ ሁላችሁ እያንዳንዳችሁ በሚለው ቃል ለውጠን እኔን ስሙ ብሎ ነው ጌታ ሱስ የተናገረው እና ሌሎችን አይደለም እኔን ነው መስማት ያለባችሁ ምክንያቱም እነዚህን ፈሪሳውያንን እነዚህን ጸሐፍትን ስትሰማቸው ኖሯችኋል እና ሲነግሯችሁ ኖረዋል፣ አሳስተዋችኋል፣ ከቃሉ ፈቀቅ እንድትሉ አድርገዋችኋል። ሃይማኖታችሁንና እምነታችሁን ወደ እጅ መታጠብና ወደ ጽዋ፣ ወደ ብርጭቆና ሳህን፣ ወደ ማጥበብ፣ ወደ ማጠብ አውርደውታል። ስለዚህ እነሱን መስማት ጥቅም የለውም፣ ዋጋ የለውም ለነፍሳችሁ፣ ለህይወታችሁ አይጠቅምም። አልጠቀማችሁም። አይጠቅማችሁም። እኔ የምነግራችሁ ግን የሰማያዊው መንግስት ሚስጥር ነው። በጣም የሚጠቅማችሁ ነገር ነው። ውስጣችሁን የሚነካና ውስጣችሁን የሚለውጥ ነው። ስለዚህ መስማት ያለባችሁ እኔን እኔን ብቻ ነው ብሎ ጌታ ኢየሱስ ሲናገር ታውታላችሁ። በሁለተኛ ደረጃ እያንዳንዳችሁ የሚለውን የትርጉም ችግር እንዳለ ጠቅሼ ነው ያስቀመጥኩት። የእንግሊዝኛውን እዚህ ያስቀምጫዋለሁ። ሃርከን አንቱሚ ኤሪ ፍ ዩ ነው የሚለው። እያንዳንዳችሁ እናንተ እኔን ስሙኝ ነው ያለው ጌታ ሱስ። እኔን ስሙኝ እያንዳንዳችሁ። ይሄ እያንዳንዳችሁ የሚለው ቃል ዝም ብሎ ሁላችሁ እኔን ስሙ ከሚለው በጣም የተለየ ነው። እያንዳንዳችሁ የሚለው ጌታ ኢየሱስ ክርስቶስ ለግላቸው ለእያንዳንዳቸው እየተናገረ እንደሆነ ነው እነሱ እያስተዋሉ ያሉት። አሁን ኤልሳ፣ ሰሎሜ፣ እናት ሳምሪ እንደዚህ እንደማለት ነው። ልክ እያንዳንዱ ሰው ሲሰማ እያንዳንዱ ሰው ይሄ ነገር ለእኔ ነው ብሎ ነው የሚሰማው። አጠቃላይ የጅምላ ንግግር አይደለም ልላችሁ ነው እና ለየግላቸው የመጣ የምር ንግግር ሁሉንም ሰው በግል የሚመለከት ጉዳይ እንደሆነ ነው አሁን ጌታ ኢየሱስ ክርስቶስ እየተናገረ ያለው። እና ቀጥሎ አሁን ሃርከን አንቱ ሜ ኤቭሪዋን ኦፍ ዩ ካለ በኋላ አስተውሉ ነው የሚለው። የእንግሊዝኛው ኤንድ አንደርስታንድ ነው የሚለው። ተገንዘቡ ይግባችሁ ነው ጌታ ኢየሱስ ያለው። እና ህዝቡን ጠርቶ ሶስት ነገር ነው እንግዲህ የተናገረው። እኔን ስሙ እና ደግሞ እያንዳንዳችሁ አንዳችሁም ከዚህ ውስጥ ኤክስክሉድድ አይደላችሁም የወጣችሁ አይደላችሁም። ይሄ ቃል ለእያንዳንዳችሁ ያስፈልጋል። ቀጥሎ ደግሞ መስማት ብቻ አይደለም፣ ግን መረዳት አለባችሁ። ብዙ ሰዎች እዚህ ጋር ችግር አለባቸው። እየሰሙ አይሰሙም። ብዙ ሰዎች ብዙ ሰዎች ሰምተው አያዳምጡም። መስማት ከመረዳት ጋር ካልሆነ ሰውን ሊጠቅመው አይችልም። ስለዚህ ሰምተን የሰማነውን ቃል በልባችንና በህይወታችን ካላዋሃድን ትኩረት ሰጥተን ካልሰማን፣ ጊዜውን ቁጭ ያልንበትን ጊዜ እንደሚገባ ካልተጠቀምንበት የምንሰማው ነገር ሊገባን አይችልም። እና ጌታ ኢየሱስ የሚላቸው ይግባችሁ፣ የምነግራችሁ ነገር ይግባችሁ። እንደገናም ደግሞ ወርዶ ይሄንኑ ነገር ተናግሯል። ቁጥር 16ን ስትመለከቱ የሚሰማ ጆሮ ያለው ይስማ ብሎ ተናገረ። የሚሰማ ጆሮ ያለው ቢኖር ይስማ አላቸው። ማለት ሰምታችሁ ዝም ብላችሁ የምትሄዱ መሆን የለባችሁም። ሰምታችሁ ነገሩን ከሕይወታችሁ ጋር ማዋሃድ አለባችሁ። ሰምታችሁ ነገሩን ልባችሁ ውስጥ ማስቀመጥ አለባችሁ። ሰምታችሁ ነገሩ ለሕይወታችሁ መርሆ እንዲሆን ትኩረት መስጠት አለባችሁ የሚለውን ቃል ነው ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ የተናገረው እና የተናገረበት ሁኔታ በጣም የከበረ በእንግሊዝኛ ሶለም ሁኔታ ነው የሚባል ነው። በጣም ሲሪየስ በሆነ መንገድ ነው የተናገረው። ግን አንድ ጥያቄ መጠየቅ እንችላለን። ይሄ ሁሉ ለምን አስፈለገ የሚል ጥያቄ። እዚህ ነጥቤ ላይ ይሄ ያስፈለገበት ምክንያት እምነታችን ትክክለኛ መረዳትን የሚጠይቅ ስለሆነ ነው። እምነታችን የእኛ እምነት ትክክለኛ መረዳትን የሚጠይቅ ነው። በእርግጥ የክርስትና እምነት በጣም ሎጂካል ነው። በጣም በጣም የሚገርም ነው እና ግን ትክክለኛ መረዳትን ይጠይቃል። ትክክለኛ መረዳት ከሌለን በቀላሉ መሳሳት እንችላለን። ልክ እነዚህ ፈሪሳውያኑና ጸሐፍቱ በሕዝቡ ላይ ይጫወቱ እንደነበረው የእግዚአብሔርን ቃል ትተው፣ የእግዚአብሔርን ቃል ንቀው፣ የእግዚአብሔርን ቃል ሽረው ያስተምሩ እንደነበረ የእግዚአብሔርን ቃል ለሚሽሩ ለሚተውና ለሚንቁ ሰዎች መጫወቻዎች እንዳንሆን እምነታችንን በትክክል መገንዘብና በትክክል ማወቅ በጣም ጠቃሚ ነው። ለዚህ ነው ያልገባንን ነገር በእውነት መጠየቅ አለብን። እና ቀጥሎ እዚህ ጋ የምናገርበት ሁኔታው በጣም የተለየ ነው ያልኩበት ቦታ ላይ ጌታ ኢየሱስ ክርስቶስ የተናገረውን ነገር ደቀ መዛሙርቱ ቤት ከገቡ በኋላ ጥያቄ አድርገው ጠይቀውታል። ወደ ሌሎቹ ከማልፍ እዚ ጋ ይሄንን ተናግሬበት አልፋለሁ ብዬ አስቤያለሁ። እና ተመልከቱ ቁጥር 15 ላይ የተናገረውን ሰዎች ሰምተዋል። ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጪ የሚገባውስ ሊያረክሰው የሚችል ምንም የለም ብሎ ሐሳቡን፣ በጣም በማስረጽ የሚሰማ ጆሮ ያለው ቢኖር ይስማ አላቸው። ከዛ ሰው ሰምተዋል። ስሙ፣ አስተውሉ፣ እኔን ስሙ ብሎ ተናግሯል። እቤት ከገባ በኋላ ግን ደቀ መዛሙርቱ ይሄ ምሳሌ ነው የተናገርከውና ምንድን ነው ብለው ጠየቁት። ቁጥር 17 ላይ ከህዝቡ ወደ ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌውን ጠየቁት። እሱም እናንተ ደግሞ እንደዚህ የማታስተውሉ ናችሁን አልገባችሁም ወይ ብሎ ነው ጌታ የሱስ የተናገረው። ግን የሰጠው መልስ በጣም አስደናቂ ነው። እኔ ድሮ ባዮሎጂ አስተምር ነበር፣ እና ባዮሎጂ ሳስተምር የእግዚአብሔር ቃል 11ኛ እና 12ኛ ክፍል አስተምር ነበር፣ እና የእግዚአብሔር ቃል በጣም አስደናቂ ነው፣ ሳይንሳዊ ነው ብዬ አንዳንድ ጊዜ ክላስ ውስጥም ተናግሬበታለሁ። ስሰብክም ይህን ጠቅሼው አውቃለሁ። እና የ11ኛ ክፍል የባዮሎጂ መጽሐፍ ሰው ቲዩብ ነው ብሎ ይናገራል። ሰው ልክ እንደ ቲዩብ ነው ብሎ ያሳያል። ማለት አሊመንተሪ ካናላችን ከአፋችን ጀምሮ እስከ ሰገራ መውጫችን ድረስ ክፍት ነው። በቃ እና ሌላው የሰውነታችን ክፍል ከዛ ውጭ ነው። ልክ እንደ ቲዩብ ነው ማለት ነው ሰው። እና የምንመገበው ምግብ ይገባና በጨጓራችን ውስጥ ተፈጭቶ በትንሹ አንጀት ስሞል ኢንተስታይን ውስጥ ወደ ውስጥ አብዞርብ ካልተደረገ በቀር የገባው ነገር እንዳለ ይወጣል። እና በጣም አስደናቂ ነው። መጽሐፍ ቅዱስ ሳይንሳዊ መጽሐፍ ነው። እዚህ ጋ ጌታ ኢየሱስ እየተናገረ ያለው ይህንን ሳይንስ ነው። ከሰው የሚገባ በአፋችን የሚገባ ነገር በታጠበም ይሁን ባልታጠበ እጅ ውስጣችን ገብቶ ጨጓራችን ውስጥን አልፎ ይህንን አሊመንተሪ ካናል ግድግዳውን አልፎ ውስጥ ገብቶ ነፍሳችንን ሊያቆሽሽ አይችልም ነው ያለው ጌታ ኢየሱስ። በእርግጥ ንጽህና በጣም አስፈላጊ ነው። በልዩ ልዩ ባክቴሪያዎች እንዳንታመም ያደርጋል ግን ነፍስን የሚያረክስ አይደለም። የገባው ነገር ወደ በሰው ውስጥ ተፈጭቶ ጠቃሚ ያልሆነው ወደ እዳሪ ይጣላል፣ ሰገራ ነው የሚሆነው እና ሰውን የሚያረክስ ነገር አይደለም የሚበላና የሚጠጣ ነገር ብሎ ነው ጌታ የሱስ ክርስቶስ እየተናገረ ያለው እና በጣም አስደናቂ ሳይንስ ነው እዚህ ጋር ያለው እና መጽሐፍ ቅዱስ በብዙ መልኩ ሳይንሳዊ እውነታዎች እንዳሉት የሚያሳይ መጽሐፍ ነው እና ጌታ የሱስ ክርስቶስ መልስ መልሶላቸዋል። ግን መልሱን ከመለሰ በኋላ እዚህ ጋር ቀጥሎ ማየት የሚገባን ነገር የሰዎች ህይወት የሚረክስበት ምክንያት ምንድን ነው? አሁን እዚህ ላይ ከቁጥር 14 እስከ 23 ባለው ክፍል የሚቀጥለው ነጥቤ የሰዎች ህይወት የሚረክስበት ምክንያት ምንድን ነው? አሁን የዚህ ዋናው መልእክት ከቁጥር 14 እስከ 23 ላይ ያለው ሰዎች የሚረክሱበትን ምክንያት ማሳየት ነው። እና ይሄ ነጥብ ካልገባን ክርስትና ሊገባን በፍጹም አይችልም። ይሄ ነጥብ ካልገባን በሌላ ሃይማኖት በትክክል ባልሆኑ ሃይማኖቶች ላለመወሰድ ዋስትና ሊኖረን አይችልም። ይሄ ነጥብ ሲገባን ብቻ ነው ክርስትናን ራሱ ልናደንቅና ጌታ ኢየሱስ ክርስቶስ ምሮን በክርስትና እምነት ሕይወት ውስጥ እንድንካተት ጌታን ለመጠየቅ ልንነሳሳ የምንችለው እና የሰዎች ሕይወት የሚረክስበት ምክንያት የእርኩሰት ትክክለኛ ምክንያት በሚል ንዑስ ርዕስ ከቁጥር 21 እስከ 23 ያለውን አንስቼ እናገራለሁ። ተመልከቱ። ጌታ ኢየሱስ ለደቀ መዛሙርቱ መልስ በሰጠበት ክፍል ውስጥ አለ፣ እሱም አለ ይልና፣ ቁጥር 20 ከሰው የሚወጣው ሰውን የሚያረክስ ያ ነው። ከውስጥ ከሰው ልብ፣ ተመልከቱ፣ ከውስጥ ከሰው ልብ አሁን ሰውን እና ራሳችንን እያየን ነው። ይህንን ማንበብ የሚገባል። ከውስጥ ከሰው ልብ የሚወጣ አስራ ሶስት ነገሮች ጌታ ኢየሱስ ተናግሯል እዚህ ጋር ክፉ ሀሳብ ከውስጥ ነው የሚወጣው። ዝሙት ከውስጥ ነው የሚወጣው። መስረቅ ከውስጥ ነው የሚወጣው። መግደል ከውስጥ ነው የሚወጣው። ምንዝርነት ከውስጥ ነው የሚወጣው። መጎምጀት ማለት መመኘት አንዳንድ ጥሩ የሚመስሉ ነገሮችን አይቶ ከውስጥ ነው የሚወጣው። ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት። የመጨረሻውን አስራ ሦስተኛውን ቃል ተመልከቱት ምን ይላል? ስንፍና። እነዚህ ሁሉ ከየት ነው የሚወጡት? ከውስጥ ነው የሚወጡት። አሁን ሰውን ስትመለከቱ ይህንን ሰው በምድር ላይ ያሉትን ቢሊየን የሚሆኑ ሰዎችን ስትመለከቱ የሰዎች ሕይወት በሙሉ ከውስጣቸው የሚወጣ ነገር ያለባቸው ሰዎች ናቸው። ሰዎች እና እኔ ይህንን ትምህርት ስብከት ሳዘጋጅ ሰው የሚያስፈራ ነገር መሆኑን ነው ያየሁት። ከውስጡ የሚመነጨውና የሚወጣው ነገር እንዲህ አይነት ነገር ነው። አሁን በሃይማኖት ውስጥ የሃይማኖት አመለካከቶች በሙሉ የሚለያዩት እዚህ ጋር ነው። ሰዎችን ጥሩ ነገር የሚመነጭባቸው አድርገው የሚቆጥሩ ሃይማኖቶች አሉ እና ጥሩ በጣም ጥሩ በጣም ጥሩ ጥሩ ናቸው እያሉ የሚጠቅሱ እምነቶች፣ ፍልስፍናዎች አሉ። መጽሐፍ ቅዱስ ግን ሰውን በትክክል እንዳለ የሚገልጥ እውነት ነው። ሰው ከውስጡ የረከሰና የሚያረክስ ነገር የሚመነጭበት ፍጡር ነው። ከልብ ከሰው ውስጥ የሚመነጩት እነዚህ የሚወጡት ነገሮች በዝርዝር ስንመለከታቸው በጣም ሰው ምን አይነት ምስኪን ምን አይነት ደካማ ምን አይነት ጎስቋላ ምን አይነት የእግዚአብሔር ምሕረት የሚያስፈልገው ፍጡር መሆኑን ለማየት ትችላላችሁ። 13 ነገሮች ናቸው። እዚህ ጋ 13 ብዬ ጽፌ ከሆነ መታረም አለበት። እነዚህን እያንዳንዳቸውን የመዘርዘር ጊዜ አይኖረኝም እንደምታዩት ግን ሌላ ጊዜ በደንብ የሰው ልብ በሚል ርዕስ አብረን እናያቸዋለን እና ይሄ አስራ ሶስት ዝርዝር እዚ ጋር በጌታ በኢየሱስ የተነገረውና ከሰው ከውስጥ የሚመነጩ የሚያረክሱት ናቸው የሚለውን ነገር ስታየው ይሄ የፍጥረታዊው ሰው ትክክለኛ መግለጫ እንደሆነ ነው። የሰው መግለጫ ትክክለኛ መግለጫ ይሄ ነው። የሰው ውስጡ ልቡ ማለት ነፍሱ የርኩሰት መፍለቂያ ምንጭ ነው። አሁን ለዚህ ነው እኔ በዘመኑ ያለ የተለያየ የኮንፍራንሶች እንቅስቃሴዎች ግርግር የማይስማማኝ። ምክንያቱም ብዙ ጊዜ ለሰዎች ሰዎች መናገር የሚፈልጉት እግዚአብሔር ይባርክሃል፣ ትሻገራለህ፣ እንደዚህ ይሆንልሃል እያሉ ነው የሚናገሩት። ይሄ ትክክል አይደለም። ሰው ችግር አለበት። ያንን ውስጣዊ ችግሩን መጽሐፍ ቅዱስ ልክ ጌታ ኢየሱስ ክርስቶስ እንደሚናገረው መናገር አለባት ቤተ ክርስቲያን። ኃላፊነታችን ይሄ ነው። ውስጡ ገምቶ፣ ውስጡ ሸቶ፣ ውስጡ በስብሶ ሰውን ትሻገራለ፣ ቤት በቤት ጫማ በጫማ መኪና በመኪና ብንለው የሚያመጣው ለውጥ ምንም የለም። ሰው ውስጡ ምን አለበት ችግር አለበት እና እርኩሰት አንዳንድ ሰዎች ይላሉ ከትምህርት መጉደል ነው የሚመጣው ሰዎች ስላልተማሩ ይላሉ እኔ ሂዩማኒስቲክ የሆኑ ሰዎች ሰዎች ስላልተማሩ ነው በእርኩሰት ውስጥ ያሉት ይላሉ የተማሩት እና ያልተማሩትን የእርኩሰት ልዩነት አያመጣም ልዩነት አይፈጥርም ሰው በተፈጥሮ እርኩስ ነው ሰዎች ሰዎችም በማየት እርኩሰት በውስጣቸው ሊመጣ አይችልም። ከተፈጥሯቸው ውስጥ የሚመነጭ ነገር ነው። ከዘር፣ በእድሜ በጾታ የሚመጣ ነገር አይደለም። እርኩሰት ከውስጥ ከልብ ውስጥ የሚመነጭ ነገር ነው እና ይህንን ካልተረዳን የክርስትና እምነት ትልቅ ዋጋ ሊገባን አይችልም። እና እነዚህ ሁሉ ከውስጥ የሚመነጩ ውስጥ ያሉ ናቸው እና እዚህ ጋር አንድ ነገር መናገር እፈልጋለሁ። ድሮ የገና ቡሽ ከመወለዱ በፊት አንድ ገጠር ኦሮሞ አካባቢ፣ ኦሮሞ ሰዎች የሚኖሩበት አካባቢ ወደ አምቦ ገባ ብሎ ቤተ ክርስቲያን መሪዎች መካከል ጥል ተፈጥሮ እኔና የተወሰኑ ሰዎች ለሽምግልና ተልከን ነበር እና ያኔ ወጣት ነበርኩኝ እንደ ዛሬ ሽማግሌ አልነበርኩም እና ተመልከቱ ከሃያ ምናምን ዓመት በፊት ነው እና እዛ ሽማግሌዎች መካከል ቁጭ ብለን ነገሩን እየሰማን ለማስታረቅ በነበረበት ጊዜ አንድ ሽማግሌ ሰውዬ የተናገረውን ነገር አስታውሳለሁ ምን አለ ሽማግሌዎች የኦሮሞ ሽማግሌዎች ተቀምጠው እንደዚህ አይነት ነገር ተወያዩ። እና የተወያዩት ነገር ምንድን ነው? እዛ አካባቢ ያሉ በጎችን እያዩ ነው እና በጎችን እያዩ የአንዳንዶች በጎች ቀንድ ጥምዝምዝ ነው። የበግ ቀንድ ታውቃላችሁ። የአንዳንድ በግ ቀንድ ቀጥ ያለና አጭር ነው። የአንዳንድ በግ ቀንድ ደግሞ ጥምዝምዝ ነው፣ እንደዚህ የተሽከረከረ አይነት ነው። እና አንዱ ሽማግሌ ይሄ እነዚህ በጎች ቀንዳቸው ጠመዝማዛ ሆኖ የተገኘው ገና እንደተወለዱ ነው፣ ከመወለዳቸው በፊት ነው ወይስ ከተወለዱ በኋላ ነው እንደዚህ ጥምዝምዝ ሆኑ የተገኘው ብሎ ጠየቀ። እና ሌሎቹ ሰዎች መከራከር ጀመሩ። አይ ከመወለዱ በፊት ጥምዝምዝ የሚያደርገው ነገር ስለነበረበት ነው አሉ አንዳንዶቹ። አንዳንዶቹ ደግሞ አይ ከተወለደ በኋላ ነው የተጠማዘዘው ብለው መናገር ጀመሩ። እና ይሄ ጥያቄ የምን ጥያቄ ነው? እኔ ሳስበው የጄኔቲክስ ጥያቄ ነው። ጄኔቲክስ ታውቃላችሁ። እና የተፈጥሮ ጥያቄ ነው። እና በጣም ሳይንቲስቶች ናቸው። ጠያቂው ራሱ ሳይንቲስት አመለካከት ያለው ሰው ነው። እና ነገሩ ግን በጎች ቀንዳቸው ጥምዝምዝ የሆነው ከተፈጥሯቸው ነው። ከውስጥ ነው። ከውስጥ ጄኔቲክ ሜካፓቸው ቀንዳቸውን ጠመዝማዛ ሆኖ እንዲወጣ ያደርጋል እና የሰው መበከልና የሰው እርኩሰት ምክንያቱ ልክ ውስጣችን ነው። ለምንድን ነው ሰዎች የሚጣዱት? ለምንድን ነው ሰዎች ቡግ ብለው አንዳንድ ጊዜ ሲናደዱ የምታዩት እና የተለያየ ነገር በጣም ይገርማል። ይሄ ከውስጥ ጠማማነት እርኩስነት፣ ኃጢአተኝነት የሚመነጭ ነገር ነው እና ሰዎች የሚረክሱበት ምክንያቱ ልባቸው ኃጢአተኛና በኃጢአትና በበደል በእርግማን ውስጥ ያለ ስለሆነ ነው። እና የሚቀጥለው ነጥቤ ጋ ተናግሬ ወደ ማጠቃለያ ይመጣለሁኝ። ይህንን መገንዘብ በጣም ጠቃሚ ነው። ክርስትናችንን እንድናደቅ፣ ተፈጥሯችንን እንድናውቅ የሚረዳ እውነት ነው። ጌታ ኢየሱስ እዚህ እየተናገረ ያለው እና እርኩሰት የሰዎች ዓለም አቀፍ ችግር ነው የሚል ነጥብ አለኝ። የሰዎች ሁሉ ጥልቅ ችግር ነው። እዚህ ጋ ጥቂት ጥቅሶችን ላነብላችሁ ሞክራለሁ። ኢሳይያስ ትንቢት ኢሳይያስ ምዕራፍ አንድ ከቁጥር አራት እስከ ስድስት ላይ እንደዚህ የሚል ቃል ታያላችሁ። ኢሳይያስ በመንፈስ ቅዱስ ሆኖ ሲናገር ኃጢአተኛ ወገንና በደል የተሞላበት ህዝብ፣ የክፉዎች ዘር፣ እርኩሰትን የምታደርጉ ተመልከቱ። ብሉይ ኪዳንም ስለ እርኩሰት ነው የተናገረው እርኩሰትን የምታደርጉ ልጆች ሆይ ወዮላችሁ! እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸውም እየሄዱ ተለይተዋል። ደግሞስ አመጻ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለህመም፣ ልብም ሁሉ ለድካም ሆኗል። ከግር ጫማ አንስቶ እስከ ራስ ድረስ ጤና የለውም፣ ቁስልና እበጥ የሚመግልም ነው አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም ብሎ እግዚአብሔር ለእስራኤላውያን ተናገረ። ተመልከቱ፣ እርኩሰት አለባችሁ፣ ታማችኋል፣ ጤና የላችሁም። በእርኩሰት ውስጥ ነው ያላችሁት፣ ከእግዚአብሔር ርቃችኋል። ፈውስ ደግሞ በራሳችሁ መንገድ እየሄዳችሁ ሊኖራችሁ አይችልም። ይሄ ዓለም አቀፍ ችግር፣ የሰዎች ሁሉ ችግር እንደሆነ እንድናውቅ ነው። ዘፍጥረት ምዕራፍ 6 ቁጥር 5 ላይ እግዚአብሔርም የሰውን ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ ተብሎ ተጽፏል። ትዝ ይላችኋል። ይሄ የተነገረበት ክፍል እግዚአብሔር ከስምንት ሰዎች በስተቀር ዓለምን በሙሉ በጥፋት ውሃ ያጠፋበት ጊዜ ነው። ዓለም በሙሉ እዚህ ጋር እግዚአብሔር ሲናገር የሰው ልብ በምድ የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብና ምኞት አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ ሁል ጊዜ ፈጽሞ ክፉ ነው። ስለዚህ የሰዎች ዕድሜ ከ800 ከ900 በአንድ ጊዜ ተቆርጦ 120 ከዛ በኋላ 70 እና 80 የወረደው ከሰው ልብ እርኩሰትና ኃጢአት እየተነሳ ነው። መጽሐፍ ቅዱስ ሮሜ ምዕራፍ 5 ቁጥር 12 ላይ በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ በአዳምና በህዋን ከዛ በኋላ ለሁላችን ደረሰ። በኃጢአት ምክንያት ደግሞ ሞት መጣ ብሎ ይናገራል። ሮሜ ምዕራፍ 3 ቁጥር 9 እስከ 21 ላይ በሰዎች መካከል አንድም ጻድቅ እንደሌለ ሁሉ የማይጠቅም እንደሆነ ሮሜ 3 23 ልዩነት የለም የእግዚአብሔር ሁሉም ኃጢአተኞች ሆነው የእግዚአብሔር ክብር ጎሏቸዋል ብሎ ይሄ እርኩሰት የሰዎች ሁሉ ልብ ውስጥ ያለ እውነት እንደሆነ ከአሁን ከተወለደ ሕፃን ጀምሮ እስከ ሽማግሌ ድረስ ሰው በእርኩሰት የተሞላ ነው። ስለዚህ እኔ ይህንን ሳስብ አሁን በዓለማችን ላይ የሆነ ያለው ነገር ትክክለኛ መግለጫ መጽሐፍ ቅዱሳዊ መግለጫ ሰዎች በተፈጥሯቸው እርኩስ ስለሆኑ ነው የሚለው። ይሄ እውነት ነው ሰውን የሚገልጠው። እና ተመልከቱ እዚህ ጋ ትንሽ ነጥቦች ጨምሬያለሁኝ። ሰዎች ይገዳደላሉ። ለምን? ለምንድን ነው የሚገዳደሉት? ሰዎች ይጨካከናሉ። ለምን? የጋብቻ ፍቺ፣ የልጆች መግደል፣ ዝም ብሎ ሰው ቤት ውስጥ ገብቶ ሰዎችን መዝረፍ በመኪና ውስጥ በቀደምለት አንድ በጣም አስጨናቂ የሆነ የዩኒቨርሲቲ ተማሪ ልጅ ዝም ብሎ ፓርኪንግ ሎት ላይ መጥቶ አንዱ በሽጉጥ መኪና ውስጥ እንደገባች ልብሷን ለመቀየር ስትዘጋጅ ገደላት። እንደዚህ አይነት ነገር ለምንድን ነው የሚሆነው? ጥያቄ ጠይቃችሁ ታውቃላችሁ? አገሮች በጦርነት ይታመሳሉ። ሶሪያ፣ አሁን ሚድል ኢስት አካባቢ፣ ቻይና፣ ሩቅ ምስራቅ፣ ቅርብ ምስራቅ ተመልከቱ። አፍሪካ ውስጥ በተለያዩ አገሮች ሰላም፣ እረፍት የሚባል ነገር የለም። በቤተሰብ ውስጥ እረፍት፣ ሰላም የለም። ለምን? የሰው ሕይወት በእርኩሰት የተሞላ ስለሆነ ነው። ሰው ከፍቅር ይልቅ የሚቀናው ጥል ነው። ከመልካም ነገር ይልቅ የሚቀናው መጥፎ ነገር ነው። ምክንያቱም ህይወቱ ልቡ በርኩሰት እና በኃጢአት በአመፅ ስለተሞላ ነው። እና ይሄ የአንድና የሁለት ሰው ችግር ሳይሆን የሁላችንም ችግር ነው፣ ዓለም አቀፍ ችግር ነው። እና ይህንን ካየን በኋላ አሁን ይሄ ከቁጥር 14 እስከ 23 ጌታ የሱስ ክርስቶስ የተናገረው ይህንን ነው። ተመልከቱ ከሰው ልብ የሚወጣው ሰውን የሚያረክሰው ያ ነው። ከውስጣችን የሚወጣው ነገር በውጫዊው ህይወታችን ላይ በወደፊት እቅዳችን ላይ በዘላለም ህይወት ላይ ሁሉ እንቅፋትና ከፍተኛ ችግር የሚያመጣ ነገር ነው። ስለዚህ ከውስጥ የሚወጣው ነገር እና በመጨረሻ ምን የሚል ጥቅሳ ምን የሚል አረፍተ ነገር አለኝ። ከዚህ መሰረታዊ ችግር እንዴት መንጻት ይቻላል? ከዚህ መሰረታዊ ችግር በእርግጥ መንጻት ይቻላል። በችግሩ ከገባን ነው መንጻት የሚቻለው። እና ከዚህ መሰረታዊ ችግር እንዴት መንጻት ይቻላል? አሁን እዚህ ክፍሉ በሙሉ እስከ ቁጥር 23 ከምዕራፍ 7 ከቁጥር 1 እስከ 23 የሚናገረው በራሳችን ጥረትና በሃይማኖታችን ስራ ከዚህ መንጻት እንደማንችል ነው የሚያሳየን። በመታጠብ ስርዓቶች ሰው የውስጥ ችግሩ ሊነፃ አይችልም። እዚህ ጋ አንድ ምሳሌ ጽፌ ያለሁኝ። ድሮ ኢትዮጵያ ውስጥ እያለን ይሄን ምሳሌ ብዙ ጊዜን ጠቅሰው ነበረ። አንዲት ሴት አንድ አንድ ቦታ ላይ የሆነ ነገር ነው በምሳሌ የተጠቀሰው፣ የሆነ የምናስተምረው መጽሐፍ ነበረ እና አንድ ወንድ ልጅ አላት፣ ቆንጆ ወንድ ልጅ ትወደዋለች። እና ግን ተሳዳቢ ነው። መንገድ ላይ የወጣ ሰውን ሁሉ እናትህን፣ አባትህን ምናምን እያለ ይሳደባል። መሳደቢያ አይደለም፣ ገባችሁ? የሆነውን ነገር ነው የምናገረው። እና ከዛ አሁን ከሚሳደበው ስድብ የተነሳ ሰዎች ሁሉ በመንገድ ላይ ሲያልፉ ይረግሙታል። ልጁን እግዚአብሔር አንተን እንደዚህ አድርገህ እያሉ ይረግሙታል። እና እርግማኑ መስማት አስመረራት። እና ደግሞ ሰዎችም ይሄ ባለጌ ያሳደገው ሁሉ ይላሉ። እና እናትየውም መሰደብ ጀመረች። እና አንድ ቀን ምን አደረገች? ልጁን ንቅ አድርገ ያዘችውና ሁሉ ጊዜ ስድብ በመሳደብህ ምላስህ በጣም ቆሽሿልና ምላስህን በአጥብልህ መፍትሄ ሊሆን ይችላል ብላ ምላሱን መዘዘችና በአጃክስ ሙልጭ አድርጋ አጥበችው እና ከዛ በኋላ ከነጻ በኋላ በል እንግዲህ ምላስህ እጽ ሆኗል፣ ደህናውን ብላ ለቀቀችው። ልክ እንደለቀቀችው አንድ ሽማግሌ ሰው አይቶ አንተ ሽማግሌ ምናምን ብሎ መሳደብ ጀመረ። ምንድን ነው ያሰበችው ሴትዮዋ መላስ ማጠብ ኃጢአትን የሚያስወግድ መስሏታል። ውጫዊ ነገር አይደለም ኃጢአትን የሚያስወግደው ውጫዊ ነገር መታጠብ የመሳሰሉን ነገሮች ሊረዱን አይችሉም። ይህንም በተመለከተ ነው ኤርሚያስ 13 ቁጥር 23 ላይ ስለ ኢትዮጵያዊና ስለ ነብር የተጠቀሰው ቃል በጣም አስፈላጊ ሆኖ የተጠቀሰው። አንዳንድ ሰዎች ይህንም በተለየ ሚስ አንደርስታንዲንግ ነው የሚያዩት፣ ግን እንደዚህ ይላል፦ በውኑ ኢትዮጵያዊ መልኩን ወይስ ነብር ዝንጉርጉርነቱን ይለውጥ ዘንድ ይችላልን አለና እግዚአብሔር መልሱ አይችልም ነው። ኢትዮጵያዊ መልኩን ጥቁርነቱን ሊቀይር አይችልም። ቀለም መቀባት ይቻላል፣ ግን ውስጥን መቀየር አይቻልም እና ነብርስ ዝንጉርጉርነቱን ሊለውጥ በራሱ ይችላል? መልሱ አይችልም ነው እና እግዚአብሔር ግን እንደዚህ አለ፣ በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ምናልባት ነብር ዝንጉርጉርነቱን በቀየረ ጊዜ፣ ኢትዮጵያዊ መልኩን በቀየረ ጊዜ፣ እናንተ ክፉዎች መልካምን ነገር ማድረግ ትችሉ ይሆናል። ማለት በራሳችሁ ክፋትን የለመዳችሁ በራሳችሁ ክፉን ከማድረግ ልትሻሻሉ አትችሉም ነው። ራሳችሁን ልትለውጡ አትችሉም ነው። ሰው ራሱን መለወጥ አይችልም። ምክንያቱም ችግሩ ውስጡ የዘለቀና ውስጣዊ ስለሆነ ነው። ሐሳቤ ግልጽ ነው። ውስጣዊ ነው ችግራችን። ውጫዊ ነገር አይደለም። አንዳንድ ሰዎች ከኢትዮጵያ ውጭ ለመሄድ የሚፈልጉት ውጭ መሄድ ውስጣቸውን የሚያሻሽል ስለሚመስላቸው ነው። ግን አይደለም። ውጭ መሄድ ውስጥን አያሻሽልም። የትም መሄድ ማንንም ሰው አያሻሽልም። መፍትሄው ምንድን ነው? መጽሐፍ ቅዱሳዊ መፍትሄው ሙሉ ለሙሉ አዲስ ፍጥረት መሆን ብቻ ነው መልሱ። እኛ ውስጣችንን መለወጥ የሚችል አንድ መፍትሄ ሊሰጥ የሚችል አምላክ አለን። ያም እግዚአብሔር ነው። እግዚአብሔር ይህን ለማድረግ ልጁን ጌታ ኢየሱስ ክርስቶስን ወደ ምድር ላከው እና ልጁን ጌታ ኢየሱስ ክርስቶስን ወደ ምድር ልኮት ከቅድስት ድንግል ማርያም ተወልዶ የእኛን ችግር ይዞ መስቀል ላይ ተሰቅሎ በሱ በኩል ወደ እግዚአብሔር ለመምጣት ሕይወታችንን ስንሰጥ ኃጢአታችንን ተናዘን የውስጣችንን እርኩሰት ኦ፣ ለውጠኝ እግዚአብሔር ወይ ሳላስበው አንዳንድ ጊዜ ኃጢአት አይምሮዬንና ልቤን ይቆጣጠረዋል። ምክንያቱም ምንድን ነው? ውስጤ ችግር ስላለበት ነው። ስለዚህ ይህንን የውስጥ ችግሬን መለወጥ የሚቻለው የሚችለው አንተ ብቻ ነህ እና እባክህ በጌታ በኢየሱስ ክርስቶስ በኩል አዲስ ልብ ስጠኝ ብለን እግዚአብሔርን ስንጠይቅ አዲስ ፍጥረት መሆን እንችላለን። ለዚህ ነው ሁለተኛ ቆሮንቶስ 5፥17 ላይ እንደዚህ ተብሎ ተጽፏል፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እነሆ ሁሉ ነገር አልፏል ሁሉ ነገር አዲስ ሆኗል ብሎ ይናገራል። ማንም በክርስቶስ ቢሆን ልጅ ቢሆን አዋቂ፣ ሴት ቢሆን ወንድ፣ የተማረ ያልተማረ፣ ሀብታም ድሃ፣ በክርስቶስ ሲሆን ሰው በክርስቶስ ሲሆን አዲስ ፍጥረት ይሆናል። ስለዚህ አዲስ ፍጥረት እኛ የተወለድነው ነው በኃጢአት ነው የኃጢአት ልብ የኃጢአት ተፈጥሯአለን ከእግዚአብሔር ስንወለድ ግን ከእግዚአብሔር በመወለዳችን አዲስ ፍጥረት እናገኛለን እና ይሄ የእርኩሰት ምንጭ የሆነው ልባችን የህይወት ምንጭ በመሆን ይለወጥልናል። የሰላም ምንጭ፣ የእረፍት ምንጭ፣ ራሳችንን ጠቅሞ ሌሎች ለመጥቀም የሚያዘረጋን ምንጭ ይሆንልናል። እዚህ ጋ ነው ታዲያ እንደዚህ ብዬ የተናገርኩት አንዳንድ ሰዎች እዚህ ኤርሚያስ 13 ላይ የተጻፈውን ባለማወቅ ራሳቸውን በራሳቸው ለመለወጥ እንደሚችሉ ይናገራሉ። እኔ ራሴን አሻሽላለሁ፣ ቆይታውኛላችሁ ምናምን ይላሉ። እንሰማቸውና እንስቃለን። እኛ እሻሻላለሁ፣ እለወጣለሁ፣ ራሴን እረዳለሁ ይሉና ስህተታቸውን ሲደግሙ ታያቸዋላችሁ። ውድቀታቸውን ሲደግሙ ታያቸዋላችሁ። አሁንም እዛው ሲሆኑ ታያቸዋላችሁ። ልክ በአማርኛ ጥሩ አነጋገር አለ፣ ባለህበት እርገጥ ሲረግጡ ታያቸዋላችሁ። እና ለመለወጥ የምትፈልጉ ከሆነ ለመሻሻል ወደ ጌታ ወደ ኢየሱስ ክርስቶስ ነው። ኃጢአቴን ውስጤን ችግሬን አይቸዋለሁ፣ እርዳኝ፣ ኃጢአቴን ይቅርበልና የውስጥ እርኩስነቴን በጌታ በኢየሱስ ክርስቶስ የምሕረት መንገድ ለውጥልኝ ብለን በእውነት ስንናገር ጌታ ኢየሱስ ክርስቶስ ይለውጠናል፣ አዲስ ፍጥረት ያደርገናል። የደህንነት ወንጌላችን ይሄ እሁዱ ተሰብስበን የምንሰማው በጣም አስገራሚና አስፈላጊ የሚሆነው ለዚህ ነው። ምክንያቱም ወንጌል ወንጌል ብቻ የእግዚአብሔር ቃል ብቻ ነው የእኛን ጥልቅ ችግር የሚነግረን። የእኛን ጥልቅ ችግር ነግሮ መፍትሄውን የሚሰጠን ወንጌል ብቻ ነው። በምድር ላይ ከወንጌል ከዚህ ከመጽሐፍ ቅዱሳዊ እምነት ውጪ የሆኑ እምነቶች ሁሉ መፍትሄ የላቸውም። የችግራችን ምክንያትና ምንጭ ምን እንደሆነ አያውቁም። ለመፍትሄ ደግሞ ሲናገሩ አትመለከቱም። ለዚህ ነው እኔ ደጋግሜ ደጋግሜ አሁን በፕሮቴስታንቱ ዓለም ውስጥ ራሱ ስብከት የሚገርም ነው። ኃጢአት ተነግሮ ደህንነት ማግኘት ትችላላችሁ የሚባል ነገር ሲነገር አታዩም። ዩቲዩብ ውስጥ ግቡና ስብከቶችን ተመልከቱ። በጣም ያሳፍራል። የሰው ተፈጥሮ እንዲህ አይነት ችግር ያለበት መሆኑን ሲናገሩ አትመለከቱም። እኛ ግን መስበክ ያለብን ይህንን ነው። ይህንን ስናገር ወደ መጨረሻ ለመደምደም ሲሄድ የምናገርበት የመጨረሻ ቃል ጌታ ለሚመለሱ የገባው ቃል ኪዳን የኛ ሊሆንልን ይችላል የሚል ነው እና ይሄ ያለው ህዝቅኤል ምዕራፍ 36 ከ25 እስከ 27 ላይ ነው። እንደዚህ ይላል። ህዝቅኤል 36 ላይ ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ። ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ፣ ታድርጉትም አላችሁ። እግዚአብሔር የገባው ቃል ኪዳን ነው። እኔ አለ እግዚአብሔር፣ እናንተ ርኩሶች ናችሁ። ኃጢአት የሚመነጭባችሁ ናችሁ። እርኩሰታችሁ አስጨንቋችኋል፣ እኔም ደግሞ እንድጸየፋችሁ አድርጎኛል። ግን አለ እግዚአብሔር እኔ ጥሩ ውሃን ረጭባችኋለሁ አለ እግዚአብሔር። እናንተም ትጠራላችሁ፣ ከእርኩሰታችሁ ከጣዖቶቻችሁ አጠራችኋለሁ። እኔ ነኝ፣ እናንተ በራሳችሁ አትችሉም። አዲስ ልብ እሰጣችኋለሁ እኔ ነኝ። አሁንም ይህንን ስጦታ የምሰጣችሁ አዲስ መንፈስ በውስጣችሁ አኖራለሁ። አሁንም እግዚአብሔር ነው አደርጋለሁ የሚለው የድንጋውን ልብ ከስጋችሁ አወጣና የስጋ ልብ እሰጣችኋለሁ። ደንዳናውን ልብ፣ የማይሰማውን ልብ፣ የማይታዘዘውን ልብ ከውስጣችሁ አውጥቼ አዲስ ልብ የሚታዘዝ በቃሌ የሚሄድ መንፈሴን የሚቀበል እንደ ቃሌ የሚመላለስ እውነትን ከውሸት የሚለይ እንዲህ አይነት ጸጋና ኃይል እሰጣችኋለሁ። መንፈሴን በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ የመንግስተ ሰማይ ወራሽ አደርጋችኋለሁ። እርኩሶች መንግሥተ ሰማይን ሊወርሱ አይችሉም። እግዚአብሔር የለወጣቸው ብቻ ናቸው መንግሥተ ሰማይን የሚወርሱ። ርኩሶች በዚህ ምድር ላይ ሰላም የላቸውም እግዚአብሔርን የሚከተሉና በእግዚአብሔር የጸደቁ ብቻ ናቸው ሰላም የሚኖራቸው። እና የሰው ተፈጥሮ በሙሉ በእርኩስነት የተቀመመና የተመሰረተ ነው። ከእርኩስነት መውጣት እንችላለን። መውጣት የምንችለው በመለወጥ ብቻ ነው። ስለዚህ ጌታ ኢየሱስ ክርስቶስ እንዲለውጠን ለሊትም ቀንም ስንጸልይ ለውጠኝ ብለን መጸለይ ያስፈልገናል። እግዚአብሔር በጸጋውና በኃይሉ ይርዳን። የሰማነውንም እንድናስተውል ያድርገን። ጌታ ኢየሱስ አለ እኔን ስሙ እያንዳንዳችሁ፣ ደግሞ ምን አድርጎ አለ አስተውሉ ብሎ ተናገረ። ጌታን ሰምቶ ማስተዋል መረዳት በጣም ጠቃሚ ነው። በተለይ ይሄ መሰረታዊ እውነት ላይ እግዚአብሔር ይርዳን። ጌታ ይባርካችሁ።